በእነ ሶሊያና ሺመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት አምደኞች ተለዋጭ ቀጠሮ ተሰጥቷቸዋል። ክሳቸው ተቋርጦ በነጻ የተሰናበቱትም በኤግዚቢትነት ተይዘው የነበሩ ንብረቶቻቸው እንደ ተመለሱላቸው ተናግረዋል። በኮምፒውተሮቻቸው ውስጥ የነበሩ ልዩ ልዩ ሰነዶች ግን በመጥፋታቸው ማዘናቸውን ገልጸዋል። መለስካቸው ማህዝር ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ንግድ ችሎት በእነ ሶሊያና ሽመልስ የክስ መዝገብ አሁንም እየመረመረ ባለው የአምስቱ ተከሳሾች ጉዳይ ላይ ብይን ለመስጠት ለዛሬ ቀጠሮ ቆርጦ ነበረ። ይሁንና ፍርድ ቤቱ የውሳኔውን ስራ መጀመሩን ገልጾ ቀደም ሲል ከነበሩት ተከሳሾች መካከል የአምስቱ ክስ የተቋረጠ ቢሆንም አሁንም እያንዳንዱን ሰነድ መመርመር እንዳለበት አስረድተዋል። ከሰነዶቹ ብዛት አንጻርም ጊዜ እንደፈጀበት አብራርቶ በሚቀጥለው ሳምንት ሰኞ ነሐሴ 18 ቀን 2007 ዓ ም ብይኑን ለመስጠት ቀጠሮ ሰጥቷል። የተከሳሾቹ ጠበቃቱ አማህ መኮንን ለቪኦኤ እንደገለጹት ይህ እስከ ዛሬ ከተጠየቀው ጊዜ አኳያ በጣም አጭር በመሆኑና ፍርድ ቤቱም በእርግጥ ሥራውን እንደጀመረ የሚያሳዩ ምልክቶች ስለተመለከቱ የተለየ አቤቱታ ለማቅረብ አልፈለግንም ብለዋል። ፍርድ ቤቱ እንዳለው በመጪው ሳምንት ብይኑን እንደሚሰሙም ተስፋ ማድረጋቸውን ይናገራሉ። በአንጻሩ ክሳቸው የተቋረጠው ማህሌት ፋንታውን፣ ዘላለም ክብረት፣ አስማማ ውሃሌ፣ ጊዮርጊስ ኤዶም ካሳይ እና ተስፋ አለሞወለየስ በኤግዚቢትነት ተይዞባቸው የነበሩት ንብረቶቻቸው እንደተመልሱላቸው አስታውቀዋል። ንብረቶቻቸው ከተመልሱላቸው መካከል በአምቦ ዩኒቨርሲቲ የሕግ መምህር የነበረውን አቶ ዘላለም ክብረትን አነጋግሬው ነበረ ፍርድ ቤት ከወሰነም በኋላ መመላለሳቸውን ያስታወሰው መምህር ዘላለም ሂደቱን እንዲህ ያቀርበዋል። መጀመሪያ ፓስፖርት የነበረ ልጆች ፓስፖርት ሰጡን። ከዛ ባለፈው ሰኞ ደግሞ እቃችን ተረክበናል። ላፕቶፕ፣ ሀርድ ዲስክ፣ ስልኮች ምናምን ተቀብለናል። ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ፣ ያው ፐርሶናል። እኔ መምህር ነኝ። በጣም የማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍት ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሀርድ ዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ። እንግዲህ ነጻ ተብዬ ነው የተለቀቅኩት። ለአድማጮቼ ግን ፎርማት ሲባል ምን ማለት ነው ትግልጽ አድርግላቸው። ውስጥ የነበረውን ፋይል ሙሉ ለሙሉ አጥፍቶ በአዲስ ባዶ ባዶ ኮምፒውተር ነው። ሙሉ ለሙሉ ሁሉም ነገር የለም። ሌላው ያነጋገርኩት በጋዜጠኝነት ለብዙ አመታት ሲሰራ የነበረው አቶ አሳማዊ ሀይለ ጊዮርጊስም ተመሳሳይ ዕጣ እንዳጋጠመው ይናገራል። ብዙ ጊዜ እንግዲህ ከፈጀን በኋላ ነው እቃዎቻችንን ያገኘ ነው። እኔ በግሌ ያው የአራት አመት ላፕቶፕ ብዙ ዳታዎች፣ የቢሮ ስራዎች መረጃዎቹ በጣም ከክሱ ግን ጋር ቀጥተኛ ነገር የሌላቸው ነገሮች ናቸው በሙሉ ፎርማት ሆኖብኝ ወይም ደግሞ ከሀርድ ዲስኪ ውስጥ እንዲጠፉ ተደርገው ባዶ ላፕቶፕ ነው እየተሰጠ። ለምን እንደተደረገ ይሄ ነገር ራሱ ለእኛ ምንም ግልጽ አይደለም። ፍርድ ቤቱ ክሱን አቋርጧል። አቃቤ ህግ ብሎ በነፃ ነው የለቀቀና በዚህ አይነት ሁኔታ በአደራ የተቀመጠ እቃ እኛ በማናውቅበት ሁኔታ መረጃዎቻችን እንዲጠፉ መደረጉ በጣም አዝነናል። እንደ ህግ መምህርነቱ ይህ ተፈጽመዋል የሚሉት ነገር ከህግ አንጻር እንዴት እንደሚመዘንም ለመምህር ዘላለም ጥያቄ አቅርቤ ነበረ። በህጉ ኤግዚቢት የሚቀመጠው ፍርድ ቤት ውስጥ ነው። አንድ ክስ ከተከፈተ በኋላ በኤግዚቢትነት የተያዙ እቃዎች ያው አንድ ተከሳሽ ወንጀሉን ለመፈጸም የተጠቀምባቸው እቃዎች ተብለው ነው ለፍርድ ቤቱ የሚቀርቡት እነዚህ እቃዎች በፍርድ ቤት ስቶር ውስጥ ይቀመጣሉ ነው የሚለው የኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህጉም በግልጽ ማለት ነው። ይሄን እኛም በፊት እንደዚህ አይነት ነገር ሊፈጠር ይችላል በሚል ፍርድ ቤት ስቶር ውስጥ ይቀመጥልን ብለን ለፍርድ ቤቱ አመልክተን ነበር። ፍርድ ቤቱ ስቶር ለጊዜው ስለሌለም፣ በተለመደው አሰራርም የኢትዮጵያ ወንጀለኛ መቅጫ ህግ የወጣው በአስራ ዘጠኝ አርባ ዘጠኝ ነው። ላለፉት ሀምሳ አመታት ፖሊስ ጋር እየተቀመጠ ባደራ፣ ፍርድ ቤቱ ባደራ ፖሊስ ጋር ያስቀምጠዋል። ያው ተከሳሹ ነጻ የሚባል ከሆነ ወይም የሚመለስለት ሰዓት ሲደርስ ከፖሊስ ጣቢያ ሄዶ ይወስ ይወዳል የሚል መልስ ተሰጥቶን ነበር። ስለዚህ ያው ባደራ ነው ፖሊስ ጣቢያ የተቀመጠው። ግን ፖሊስ ጣቢያ የተሰጠው ምክንያት እናንተ አብራችሁ ተከስታችሁ ተከስታችሁ ናችሁ፣ ሌላ አራት ተከስታችሁ ገና ይቀራሉ አብራችሁ አሲራችኋል የሚል ወይም በኮንስፓይረሲ ስለተከሰሳችሁ አንዱ ማስረጃ አንዱ ላይ ይሰራል የሚል አካሄድ ስላለ ያን ከአቃቢ ጋር እናጣራ የሚል መልስ ነው የሰጡን። ፍርድ ቤት አቃቢ ጋር ጥያቄ አላቀረበው ከተከሳሾቹ ጠበቆች መካከል አቶ አምሃ መኮንንም ስለ ጉዳዩ አናግሬያቸዋለሁ። በዝርዝር የሆነውን እንደማያውቁ የገለጹልኝ አቶ አምሃ የሚባለው በእርግጥ ተደርጎ ከሆነ ህገ ወጥ ድርጊት ነው ብለውታል። በመጀመሪያ ነገር ተጠርጣሪዎቹ ህጉ የሚያዘው መሰረት መቆጠር ያለባቸው እንዳንድ ንጹሕ ሰው ነው። ከዚያ ወዲህ ደግሞ መንግስት ክሳቸውን በይፋ ካቋረጠ በኋላ ይህ ከተፈጸመ ድርጊቱ ህገ ወጥ ስለሆነ ደንበኞቼ መብታቸውን በህግ ሊጠይቁ ይችላሉ ብለዋል። ከአንድ ዓመት በፊት በሽብር ወንጀል ተጠርጥረው ከተያዙት ዘጠኙ ጦማሪያንና ጋዜጠኞች መካከል በመጪው ሰኞ ብይናቸውን የሚጠብቁት በሌለችበት ክስ የተመሰረተባት ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ናቸው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ